የስፔን ጠቅላይ ሚኒስትር ሚስተር ማርያኖ ራዦይ ዛሬ ጠዋት በሰጡት መግለጫ ወታደሮቻቸው ትናንት በካታላን ግዛት ተጠርቶ የነበረውን ሕገ ወጥ ህዝበ ውሳኔ በማገድ በኩል የሚጠበቅባቸውን እንደሰሩ በመግለጽ አመስግነው መንግስታቸው የአገሪቱን ሕገ መንግስትና አንድነቷን ለማስጠበቅ የሚያደርገውን ጥረት እንደሚቀጥል ገልጸዋል። የካታሎኒያ የራስ ገዝ ባለሥልጣኖች ግን የስፔን መንግስት ምንም ያህል ጫና ቢያደርግና ኃይል ቢጠቀም ካታላናውያንን ድምፅ ከመስጠት እንዳላገዷቸውና 2.26 ሚሊዮን የሚሆኑ መራጮች በአስቸጋሪ ሁኔታ ድምፃቸውን እንደሰጡ አስታውቀዋል። ከመረጡት ውስጥ 90 ከመቶ የሚሆኑት ለነፃነቱ ጥያቄ ድጋፍ የሰጡ መሆኑን በመግለጽም በቀጣዮቹ ቀናት መንግስታቸው የህዝቡን ውሳኔ ተግባራዊ ለማድረግ የሚያስችሉ እርምጃዎችን እንደሚወስድ የግዛቲቱ ፕሬዚዳንት ሚስተር ቻርለስ ፒዮጅድሞ ከምርጫው ውጤት በኋላ ባደረጉት ንግግር አስታውቀዋል። በዚህ ተስፋና ሥቃይ በተቀላቀለባት ቀን ካታላናውያን ነፃነቷ የተረጋገጠ ሪፐብሊክ የመጠየቅ መብታቸውን አግኝተዋል። በመሆኑም በሚቀጥሉት ጥቂት ቀናት መንግስቴ ውጤቱን የካታላናውያን የበላይ አካል ለሆነው የካታላን ምክር ቤት የሚልክ ሲሆን ምክር ቤቱም የህዝበ ውሳኔው ህግ በሚጠይቀው መሠረት ይፈጽማል በማለት ህዝበ ውሳኔው በአስቸጋሪ ሁኔታም ቢሆን የተሳካ እንደነበር ገልጸዋል። ሚስተር ፒዎጅሞንት አክለውም የካታላን ጉዳይ ከእንግዲህ የአውሮፓ ጉዳይ የመሆኑንና የአውሮፓ ህብረት ሁኔታውን በገለልተኝነት ማየቱን እንዲያቆም ጥሪ አቅርበዋል። ይኸው አወዛጋቢ የካታላን ህዝበ ውሳኔና የተገኘው ውጤት እንዲሁም የተፈጠረው ፍጥጫ የተለያዩ ወገኖች የተለያዩ ትርጉሞች እየሰጡትና አንደምታውንም እየቃኙት ነው። የግዛቲቱን የመገንጠል ጥያቄ የሚቃወሙ ወገኖች ከጅምሩ ግዛቲቱን ከስፔን ለመገንጠል ህዝበ ውሳኔ መጠራቱ ትክክል አልነበረም በፍርድ ቤትም የታገደ ስለሆነ የስፔን መንግስት እርምጃ ትክክል ነበር በማለት ይከራከራሉ። ምርጫው በዚህ ግራ መጋባት ባለበት ሁኔታ የተካሄደና መረጥ የተባለው ህዝብም 42 ከመቶ ብቻ በመሆኑ ፋይዳ አይኖረውም ባዮች ናቸው። እነዚሁ ወገኖች ሌሎች የመገንጠል ጥያቄ የሚቃወሙ ቡድኖች ያሉበት ጭምር ደግሞ በቅድሚያ ካታላናውያንን ወደ እንደዚህ አይነት እርምጃ የወሰዳቸው ራሱ የስፔን መንግስት የቅራኔ አያያዝ ጉድለት ነው። ከዚህ ደረጃ ከተደረሰ ደግሞ ምንም ይሁን ምን ህዝቡን እንዳይመርጥ በኃይል መከልከልና እርምጃ መውሰድ ተገቢ አልነበረም በማለት ማድሬድን ይነቅፋሉ። በእርግጥ አብዛኛው የስፔን ህዝብና ተቃዋሚዎች የመገንጠልን ጥያቄ እንደማይቀበሉና የጠቅላይ ሚኒስትር ራዦይ መንግስትም በዚህ በኩል ጠንካራ ድጋፍ እንዳለው ቢታወቅም የትናንቱ እርምጃ ግን ድጋፉን ሊሸረሽርበት እንደሚችል ነው የብዙዎች ግምት። የአውሮፓ ህብረት በበኩሉ የካታላንን ችግር የስፔን የውስጥ ችግር አድርጎ ዝምታን መምረጡ በብዙዎች ዘንድ እያስተቸው ይገኛል። የካታላን ጥያቄ በበርካታ የአውሮፓ ሀገሮችም ተመሳሳይ ጥያቄ ሊያነቃቃና የአውሮፓ ህብረትን አንድነት ሊያናጋ ይችላል የሚል ስጋት እንዳለ ቢታወቅም በዋና የህብረቱ አባል ሀገር እንዲህ አይነት የኃይል እርምጃ ሲወሰድና የፖለቲካ ቀውስ ሲፈጠር ግን ገለልተኛ መሆን እንደማይቻል ነው ብዙዎች የሚናገሩት። የኮሚሽኑ ቃል አቀባይ ሚስተር ማርጋሪታ ሲቺናስ ዛሬ እንደገለጹት የስፔኑ ጠቅላይ ሚኒስትር ዛሬ ከኮሚሽኑ ፕሬዚዳንት ጋር በስልክ ይነጋገራሉ። ሆኖም ግን በስፔን መንግስት የተወሰደውን የኃይል እርምጃ በግልጽ ሲያወግዙ አልተሰሙም። በዚህ ምክንያት በርካታ ጋዜጠኞች የካታላንያ ህዝበ ውሳኔ ህገ ወጥ ሆነ አልሆነ፣ የስፔን ፖሊሶች የኃይል እርምጃ ሊወገዝ ይገባዋል በማለት ጥያቄ ቢያቀርቡም ሚስተር ስቺናስ ግን መልስ ሳይሰጡ አልፈውታል። በሌላ በኩል የስፔን መንግስትና የካታላንያ ግዛት ባለሥልጣኖች በያዝቶ አቋም በግትርነት ከቀጠሉ ጠቅላይ ሚኒስትር ማሪያኖ ራዦይ የግዛቲቱን መንግስት ባለሥልጣኖች ሊያስወግዱና ይህም ቀውሱን ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለችግሩ ፈጥኖ ፖለቲካዊ መፍትሄ ካልተፈለገም ችግሩ ለአውሮፓ ህብረት ሌላ የቀውስ ግንባር የሚፈጥር መሆኑን እነዚህ ወገኖች አክለው ያሳስባሉ። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ